አሁን ወደ ወቅታዊ ውይይት እናልፋለን። ቅድም ለቅምሻ ሰምተና ጠሉላ ያንተ እንግዶች ናቸው። በምን ዙሪያ እና ስለምን እንደምትዋዩ አስተዋውቀ ጀምሩ። መልካም አመሰግናለሁ። አዲሱ በኢትዮጵያ የፖለቲካ ጉዳዮች ይልቁንም በሰሞንኛው ርዕሶች ላይ የሚያተኩረው ውይይታችን የጠቅላይ ሚኒስትር አብይ አሕመድን ወደ ሥልጣን መምጣት ተከትሎ መጡ ወይም ሆኑ የሚባሉት ሁኔታዎች በፍጥነት በሚለዋወጡበት ጊዜ መስመር ላይ በመሆናችን እንግዶቻችንን ያነጋገርነው ከሳምንት በፊት መሆኑና የውይይቱን መንፈስ ያን ከግምት ያስገባ ይሆን ዘንድ ከወዲሁ ለአድማጮች ላስተዋወቅና ወደ ዝርዝሩ እንዝለቅ። እንግዶቼ የራሳቸውንና ሙያቸውን በሚያስተዋውቁበት ነው የምን የምንደረደረው። ሳምዳ ባላለው ወይም ገብረ ኢየሱስ ሳምዳ ልባል እችላለሁ። እንግዲህ ሀገር ስኖር ስሜ በደንብ ቀን ጨብጨብ ብሏል። ሀገሩ እንዲማጭ እዚህ የምኖረው በዋሽንግተን ዲሲ አካባቢ ነው ከቤተሰቤ ጋራ። ሙያ በብዝነስ ዓለም በንግድ ዓለም በኮንሰልቲንግ ሀያ አራት ዓመት ትሬኒንግ የሚሰጥ እና በስታፍ መስ የሚሰራ ከምፓኒ አለኝ። እዚህ ስለተገኘው አሉላ እጅግ በጣም ደስተኛ ነኝ። ወንድም ያሉላ እጅግ በጣም አድርጌ ንምድል ስለሰጠኝ አመሰግናለሁ። እኔ ወደዚህ የመጣሁት በአስራ ዘጠኝ ሰማኒያ ሰባት ነው። የተማርኩት ምህንድስና ነው። በተለያዩ ዩኒቨርሲቲዎች ለማስተማር እድል አግኝቻለሁ። አሁን ለመንግስት እየሰራሁ በትርፍ ደግሞ አጀንክት ፕሮፌሰር ሆኜ ጆርጅ ሜሰን ዩኒቨርሲቲ አስተምራለሁ። በጣም አመሰግናለሁ ሁለታችሁንም። ውይይታችን ዛሬ ኢትዮጵያ ያለችበትን ሁኔታ የሚዳስስ ነው በጽሁፎቻችሁ ኢትዮጵያ አጣብ ቅኝ ውስጥ በገባችበት ጊዜ የሚያነጋግሩ የሚያሳስቡ ሁኔታዎች ባሉበት በተደጋጋሚ የጻፋችኋቸው ጽሁፎች ናቸው። ምንሽ አይሆኑን ሁለታችሁም ለህትመት ያበቃቸኋቸው መጽሐፍት ጽፋችኋል። በየበኩላችሁ ዶክተር አብይ አህመድ ወደ ስልጣን መምጣታቸው ብቻ ሳይሆን የሚቀጥሉትን ምህራፎች አስመልክቶ በየበኩላችሁ የጻፋችኋቸው ጽሁፎች ይዳስሳሉ። ዶክተር ዘላለም ከእርሶ ልጀምር። ግልጽ ደብዳቤ ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊት ነው የጻፉት። ይድረስ ለተከበሩ ዶክተር አብይ አህመድ በመጀመሪያ ፓርቲዎ ኢህአዴግ ህዝብን የመስማት መጀመር እርሶም በጠቅላይ ሚኒስትርነት በመሾም ተስፋ እንዲጭር መልካም ምኞቴ ነው ይላሉ። ያ ምኞቶ ዛሬ የያዘ ይመስላል። ዶክተር ዘላለም አብይ የመጡበት አካሄድ የአዋላጭ ባለስልጣን አካሄድ ነው። እንዴት ይባል? ስልጣን ገደል ይግባ ብለው ዶክተር ለማ ራሳቸውን ዝቅ አድርገው ቅደም ያሉት ናቸው። ከዛ አልፈው የቀድሞው ጠቅላይ ሚኒስትር ኃይለማርያም ስልጣን ለቀው ዶክተር አብይ ወደፊት መጥተው በመጨረሻ ላይ ባደረጉት ንግግር ዶክተር አብይም ለኢትዮጵያ ለመቆም በንግግራቸው ያወጡበት አርጌ ነው መወስደው እና አዋላጅ መንግስት ከመምጣቱ በፊት አዋላጅ ግለሰቦች የታዩበት በመሆኑ ተስፋዬ እውን ሆኗል። ወደፊት ደግሞ ብዙ የሚታይ ነገር አለ። ይህንንም ደግሞ ገልጸዋለሁ። መልካም ዶክተር ጌቦደርሶ ልሻገር የምግባር ጥሪ በሚል ርዕስ በግርድፍ ወደ አማርኛ እየመለስኩ ነው። በእንግሊዝኛ ነው የጻፏቸው ጽሁፎች። የምግባር ጥሪ በሚለው በዚህ ጽሁፉ አስቸጋሪ ሁኔታዎች በነበሩበት ይንደረደራሉ። የተሻለ ሁኔታ ለማምጣት በአማራጭነት ምን አይነት እርምጃዎች ሊወሰዱ ይችላሉ፣ እንደ ግለሰብ ዜጎች ማድረግ አለባቸው። የተሻለ ነገር ቁጭ ብሎ በማየት ብቻ አይመጣም በሚል በተደጋጋሚ ጽፉ ነበር። ትኩረት የምናደርግበት ሶስተኛ ጽሁፎን ነው። እስኪ እርስዎም በአጭሩ ያጣብቅኝ ምናልባትም ወደ ተሻለ ሁኔታ የሚሄደው መንገድ ጀምሮ ይሆናል ያስባለውትን ሁኔታ ይግለጹልን። እስኪ አሉላ። አመሰግናለሁ። እንደውም ዶክተር ዘላለም ከተናገረው በጣም ደስ ያለኝን እንደው ከዛ ብነሳ፣ አዋላጅ መሪ አዋላጅ መንግስት የሚል ቃል ተጠቅሟል። በጣም የተመቸኝ አባባል ነው። ያም ማለት እንግዲህ አዋላጅ ማለት አንድ አንዲት ሴት ካዋለደ በኋላ ዝም ብሎ እዛ እንደው ቁጭ የሚል ሰው አይደለም። አዋልዶ ዞር የሚል ማለት ነው። እና በዛ ትርጉሙ እንያዝና የእኔ ነጥብ ምንድን ነው? አሁን የኢትዮጵያ ጉዞ ስኬታማ የሚሆነው ዶክተር አብይ ከሚያደርጉት ይልቅ እኛ በምናደርገው ነው በሚል ነው መንደር ድራይ ያንንም ስል አንደኛ ነገር የጽሁፌ ዋና ሲም ምንድን ነው እንደ ዋና እንደው ቀስቃሹ ሀሳብ ከጀርባ ያለው አንድ ፍቅር ብዙ ድምጾች በሚል ሲሆን አንድ ፍቅር የሚያሰኘው አንድ አላማ ያለን ህዝቦች ማለት ነው። ያ ማለት በኔ አይን ብዙዎቻችን እንስማማለን የምለው ምንድን ነው፣ ኢትዮጵያ ማለት የወደፊት ኢትዮጵያችን የፖለቲካ እስረኛ የሌለባት ኢትዮጵያን ኢማጅን እንድናደርግ ነው። በዛ ብዙዎች ኢትዮጵያን ይስማማሉ ባይ ነኝ። የወደፊቷ ኢትዮጵያ የፖለቲካ እስረኛ የሌለባት በፖለቲካ ምክንያት የሚሞት የሌለባት በፖለቲካ ምክንያት የሚሰደድ የሌለባት በፖለቲካ ምክንያት ከስራ የሚፈናቀል የሌለባት ሌላም ሌላም ችግር በፖለቲካ ምክንያት የሌለባትን ኢትዮጵያ ኢማጂን በሚለው የሚስማሙ ኢትዮጵያውያን ዝም ብለን ለዶክተር አብይ በማጨብጨብ ብቻ ይሄ ትልቁ አላማችን ግቡን አይመታም አንዳንድ ነገር ማድረግ አለብን የምንችለውን ማድረግ አለብን አላማችን አንድ እስከሆነ ድረስ ሁሉም ሰው የሚችለውን ያህል ይሞክር በሚል ነው እና ከተፈለገ በኋላ ዝርዝሩ ውስጥ ገባለሁ። መልካም። በቀጥታ ወደ ዝርዝር በጽሁፋቸው ወደ ሰፈሩ ጭብጦች ሊሄድ ዶክተር ዘላለም በዚህ በመጨረሻ ጽሁፍ ተከታይ አድርገው በጻፉ ጽሁፎ ዘብ ቆመናል ይላል የዶክተር አብይ ወደ ስልጣን መምጣት የመጨረሻው አለመሆኑን ያመላክታል። ጽሁፎ አሁን ከፊታችን የተደቀነው ወሳኝ ሰዓት እኛ ተመልካች ሆነን ዶክተር አብይ ደግሞ በፊታቸው ያለውን ፈተና ያልፉ እንደሆነ ለማየትና ብያኔ ለመስጠት በጥርጥር ዓይን የምንመለከትበት አይደለም ይላሉ። እኛ ሁላችን እሳቸውን የምናዋክብበት ጊዜም አይደለም ይላሉ። ነገር ግን እኛም ሆን እሳቸው የመፍትሄው አካል ከመሆን እንዳንጎድል የምንጠነቀቅበት ጊዜ ከምን ጊዜውም በላይ አሁን ነው ይላሉ። እስኪ ያብራሩልን። እሺ አንድ ነገር በነገራችን ሽፍት እንዳደረገ እንደመገነዘብ ያስፈልጋል። እንግዲህ ያንን ግንዛቤ ውስጥ በማስገባት ነው እይታችን ቋንቋችን ሁሉ መቀየር ያለበት ይመስለኛል። አካሄዳችን ሁሉ ስትራቴጂያችን ሁሉ መቀየር ያለበት አሁን ያለውን የኢትዮጵያ የተሰጣትን እድል የሚመጥን መሆን አለበት ብዬ አስባለሁ። አዋላጅ መንግስት ማለት ስልጣንን ለህዝብ የሚሰጥ ማለት ነው። ለመጀመሪያ ጊዜ ስልጣንን ለህዝብ የሚሰጥ ነው። በኔ ሂሳብ እስካሁን ያሉት የኢትዮጵያ መንግስታት በሙሉ ንጉሶች ናቸው። ንጉሶች ናቸው ነው የምለው። በሁለት አይነት መንገድ ነው ወደ ስልጣን የሚመጡት፣ አንድ በአመት ይመጣሉ፣ ሁለተኛ ደግሞ በውርሻ ይመጣል። የንጉስ ልጅ ንጉስ ይሆናል። አሁንም የኢህአዴግ ልጅ መንግስት ይሆናል። በሁለቱ በውርስ ወይ በአመት ንጉሶች ይፈጠራሉ። ነገር ግን አንድ መንግስት የሚታደላለ በእድሜ በኢትዮጵያ ላይፍ ታይም አንድ ብቻ ነው መንግስት በአዋራጅ የሚሆን መንግስት አንድ ብቻ ነው። ያን መንግስት አዋላጅ የሚሆነው ህዝብን ባለስልጣን ህዝብን ንጉስ አድርጎ ህዝቡ ደግሞ መንግስትን አገልጋዩ የሚያደርግበት ነው። በምርጫ መንግስትን አገልጋዩ የሚያደርግበት ነው። አሁን ያለው እድል ምንድን ነው ቢባል፣ ይሄ መንግስት አዋላጅ መንግስት ለመሆን መንገድ የጀመረው አዋላጅ የሆኑ ባለስልጣኖች ስለተነሱ ነው። ዶክተር አብይን ጨምሮ ሌሎቹም በቁጥር ጥቂት ቢሆኑ እውነት ታሸንፋለች፣ ሀቅ ታሸንፋለች። መልካም የሆነ ነገር፣ ብሩ የሆነ ነገር፣ ትክክል የሆነ ነገር፣ የህዝብ የሆነ ነገር ያሸንፋል። እና አሁን ያየነው ነገር እንደዚህ አይነት ነገር ነው። እነዚህ ሰዎች እነዚህ አዋላጅ ግለሰብ የሆኑ ሰዎች አንድ ነገር ነው ያደረጉት። ተሀድሶ አላደረጉም። ራሳቸውን አልቀየሩም። ወደ ራሳቸው አልተመለከቱም። ምንድን ነው ያደረጉት? ህዝብን አዳመጡ፣ ህዝብን ሰሙ ህዝብን ሲሰሙ አንድ ነገር ነው ያደረጉት አዋላጅ ለመሆን ስልጣን ከሌልጅባ የሚያሰኝ ደረጃ ላይ ደረሱ ማለት ነው አሁን ግን ህዝብ ስልጣን የሚያገኘው መንግስት ሲሰጠው ነው እና አሁን ያለው መንገዱ ተጀምሯል መንገዱ ተጀምሯል ግን ወንድሜ ዶክተር ጌት እንዳለው ዶክተር አብይ ብቻ የሚሰራ አይደለም የእኛም ስራ ይፈልጋል እንዴት ማለት ጥሩ ነው እስካሁን ድረስ ያለው መንግስት እንደ ንጉስ ከሆነ እስካሁን ያሉት ከመንግስት ውጭ ያሉት በሙሉ ተቃዋሚዎች ናቸው። ለምን በሉኝ፣ ቅድም የተባለው አንድ ነገር አለ። አማራጭ ሊሆኑ አይችሉም። አማራጭ ለመሆን አንድ የውጭ ፓርቲ አማራጭ ለመሆን ዲሞክራሲ መጀመሪያ መኖር አለበት። በዲሞክራሲ ውስጥ ነው አማራጭ ለመሆን ቻንስ ያለው። በአዋላጅ ዲፊኒሽን ካየነው ኢትዮጵያ ውስጥ ዲሞክራሲ አለ ወይ ካል የዲሞክራሲ ዲፊኒሽንን ካየን እያደገ ነው ካል የሚያድግ ነገር የተወለደ መሆን አለበት፣ ያለ ነገር መሆን አለበት። ዲሞክራሲ የለም ነው የሚባለው። አለ የሚባለው መቼ ነው አለ የሚባለው? አሁን የተጀመረውን እነዚህ አዋላጅ መንግስት ለመሆን ራዕዩ አድርጎ የአሁኑ መንግስት እነዚህ የተጀመረው ስራ አንደኛ ኢኮኖሚ ሳይሆን አንደኛ አዋላጅ መሆን ነው። አዋላጅ መሆን ስልጣነት ለመስጠት አንደኛው ዲሞክራሲ ነው ማለት አለበት። ኢኮኖሚ ሁለተኛ። የሚገርመው ነገር ኢኮኖሚ ሁለተኛ ሆነው ዲሞክራሲ አንደኛ ቢሆን ኢኮኖሚው ከአሁኑ በፊት የበለጠ የሚመለጠቅ ነው። አንደኛ ዲሞክራሲ የሚሆነው ምንድን ነው? በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ አንድ ጊዜ አንድ አዋላጅ መንግስት በክብር መኖር አለበት። ይህንንም የተጀመረ ይመስለኛል። የተጀመረው አሁን ያየነው ግለሰቦች ከምናውቃቸው በላይ ብዙ ሰዎች በጀርባቸውም አሉ እና አዋላጅ ለመሆን መነሳት አለባቸው። ያኔ ነው እንግዲህ። ዲሞክራሲ ለማደግ መወለድ አለበት። ለመወለድ መንግስት መወሰን አለበት። ዶክተር አብይ ንግግር ስለ ዲሞክራሲ አዋጅ ነው ያወጁት። ቃል ሰጥተዋል። ይሄ ነው ኢትዮጵያን የሚመጠን ኢትዮጵያ የሚገባት ይሄ ነው ብለው አዋጅ አውጀዋል። ያ ነው እንግዲህ፣ አሁን ሊወለድ ነው ዲሞክራሲ። ዲሞክራሲ ሲወለድ ተቃዋሚ የተባሉት አማራጭ ይሆናሉ። ተቃዋሚ የነበሩት አማራጭ አማራጭ የሆኑት ደግሞ ተባባሪ አዋላጅ ይሆናል። ያሉት ተቃዋሚዎች በአሁኑ መንገድ እነዚህን ተቃዋሚዎች ተፎካካሪ ብንላቸው ውሸት ነው። አማራጭ ናቸው ብንላቸው ውሸት ነው። መቼ ነው እውነተኛ ተፎካካሪ፣ እውነተኛ አማራጭ መሆን የሚችሉት ዲሞክራሲ ሲኖር ነው የሚወዳደሩበት፣ የሚፎካከሩበት፣ አማራጭ ሀሳብ የሚያቀርቡበት መድረኩ፣ መስኩ ሲኖራቸው ነው የሚሉት። ዛሬ ስለሌለ እያሉ ነው። አዎ ሲኖር ነው። አለበለዚያ ያ ምህዳሩ ቢኖር ለመተባበር ይቀናቸዋል። ሀሳብ ላይ ፎከስ ያደርጋሉ። መንግስት ለማነጣጠርና ዲሞክራሲ ስጠን ስጠን ማለት ነ ይተውና ባህሪ መሰበር ማለት ይተውና፣ ይመራሉ። በሀሳብ ዙሪያ መሰብሰብ ይጀምራሉ። አሁን ግን ተቃዋሚ ነው መሆን ያለባቸው። የመጨረሻው አስተያየት ሰጪ ዶክተር ዘላለም ሸጤ ናቸው። ከዶክተር ጌብ ሀምዳ ጋር ከሁለቱ ምሁራን ጋር ያደረግነው ውይይት ይቀጥላል። ለአሁኑ ግን እንግዶችን ዶክተር ጌብ ሀምዳንና ዶክተር ዘላለም ሸጤን ለጊዜያቸው አመሰግናለሁ። ዜር